ዮሐንስ የአዲስ አበባ ዩኒቨርሲቲ ተማሪዎች ትናንት ሰላማዊ ሰልፍ ማካሄዳቸውን ዘግበን ነበር። ዛሬ ወደ ስፍራው መሄድ ችለህ ነበር ወይ? እንዴት ነው? አመሰግናለሁ ዛሬ ወደ አራት ተኩል አምስት ሰዓት አካባቢ ወደ አካባቢው ተንቀሳቅሼ የነበረ በአካባቢው የታዘብኩት ነገር ቢኖር ተማሪዎች ይገባሉ ይወጣሉ ምንም ሰላማዊ የሆነ እንቅስቃሴ እንደነበረ አይቻለሁ ከዛ ውጭ በፊት ለፊቱ የክልል እና የፌዴራል ፖሊስ ማለትም አዲስ አበባ ስለደረሱ ፖሊስ እና የፌዴራል ፖሊሶች ይታያሉ ወደ ላይ እስከ አሜሪካ ኤምባሲ ድረስ ነበረ የዘለኩት በተለይ ደግሞ አሜሪካ ኤምባሲ በራፍ ላይ ከተለመደው መደበኛ ጥበቃ ላቅ ያለ የተባለ የፖሊስ እንቅስቃሴ አይቻለሁ። አንድ የአዲስ አበባ አስተዳደር ፖሊስ ኮሚሽን ፒካፕ እና ሌላ አንድ ተጨማሪ የፌዴራል ፖሊስ ፒካፕ ውስጥ በርከት ያሉ ወታደሮች እንዲሁም መሬት ላይም ደግሞ የሁለቱም ፖሊሶች በአካባቢው ሲቃኙና ሲጠብቁ ተመልክቻለሁ። በአጠቃላይ እስከ ስድስት ኪሎ አካባቢ ጀምሮ እስከ አሜሪካ ኤምባሲ ያለው በየጥጉ ጥበቃ የወጡ ፖሊሶች ተመልክቻለሁ። እስ ሸዋ በርከት ያሉ ተማሪዎች ከዩኒቨርሲቲ ከአራት ኪሎም ከስድስት ኪሎም በፖሊስ መወሰዳቸው ነበር ትናንት የተነገረው። ስለ የተሰማ ነገር አለ ወይ? እስካሁን የተሰጠ መግለጫ ባይኖርም ትላንት ማታ ጨለምለም ሲል ወደ ሁለት ሰዓት ሶስት ሰዓት አካባቢ ከስድስት ኪሎ ከአደባባዩ ወደ ዩኒቨርሲቲ የሚወስደው መንገድ ተዘግቶ እንደነበረ መረጃ አግኝቻለሁ። ምናልባት በዛን ሰዓት ቀንም የተወሰኑ ተማሪዎች እንደነበሩ ለማረጋገጥ ችያለሁ። በዛን ሰዓትም የተወሰኑ ተማሪዎች የታሰሩበት ሁኔታ እንዳለ ነው ያለኝ መረጃ እና በዝርዝር ግን ምን ያህል በምን በወንጀል ተከሰሱ የሚለው ነገር እስካሁን ይፋው የሆነ መግለጫ የተሰጠ ነገር የለም። ሸዋ እንግዲህ ተማሪዎች ሲገቡና ሲወጡ መመልከትን ነው ዮሐንስ የነገርከኝ። የመማር ማስተማሩ ሂደት መቀጠሉን ያረጋገጥክበት ሁኔታ አይኖር ይሆን? ሞክሬ፣ ያለው በበራፉ አካባቢ ማንነቴን ገልጬ ለመግባት ሞክሬ ነበረ። አይ አንፈቅድልህም፣ ቀጠሯ ሲይዘ ተነግሮን ለእኛ ካልሆነ በስተቀር አናስገባህም ስላሉኝ፣ ውስጥ ያለው ድባብ ምንድን ነው፣ ተማሪው ሲወጣ ሲገባ፣ የመማር ማስተማር ውስጥ እየተካሄደ ነው ወይስ ገብቶ ከፌ ተጠቅሞ እየተመለሰ ነው የሚለውን ነገር ለማረጋገጥ በአይኔ አይቼም ለመዘገብ ነበረ። በዚህ ሁኔታ ስላልተፈቀደልኝ እርግጠኛ የሆነ መረጃ መስጠት ይከብደኛል። አመሰግናለሁ ዮሐንስ ገብረ እግዚአብሔር ከአዲስ አበባ። እግዚአብሔር ይስጥልኝ እኔም አመሰግናለሁ። Sure.